አፍሪካ በአሜሪካ ጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ግብፅ አመፅ ወደ ተነሳበት አገዛዝ አይነት እንዳትመለስ ያሰጋል ተባለ፣ በአንጻሩ ቱኒዥያ አድናቆት ያተረፈ ህገ መንግሥት አጸደቀች፣ በአንድ የደቡብ አፍሪካ ማዕድን ብርቅዬ ሰማያዊ አልማዝ ተገኘ የሚሉትን ርዕሶች ነው ዛሬ የምንመለከተው። ኒውዮርክ ታይምስ ጋዜጣ በግብፅ ስላለው ሁኔታ ሲዘግብ ግብፅ በተካሄደ ነፃ ምርጫ ተመርጠው የነበሩት መሐመድ ሞርሲ ጀነራል አብደል ፋታሕ አልሲሲን ለመከላከያ ሚኒስትርነት ሲሾሙ የሀገሪቱ ወታደራዊ ኃይል በፖለቲካ ውስጥ እንዳይገባ ለማድረግና ለሲቪል ዲሞክራሲ ቦታ እንደሚለቁ ቃል ገብቶ ነበር ይላል። ከአንድ ዓመት በኋላ ግን ጀነራል ሲሲ ወታደራዊ ኃይል የህዝቡን ጥያቄ ነው የመለሰው በሚል የቀድሞውን ፕሬዚደንት ሞርሲን ከስልጣን አስወገዱ። ከሦስት ሳምንታት በኋላ ደግሞ የሞርሲ መሠረት የሆነውን ሙስሊም ወንድማማችነትን ለመምታት ህዝቡ እንዲደግፋቸው ጥሪ ያቀረበው። ከዚያ በኋላ ፊልድ ማርሻል ሲሲ የሚለውን ስያሜ በመጨመር ቀጣዩ የግብፅ ፕሬዝደንት ለመሆን የሚያስችላቸው የመጀመሪያና ኦፊሴላዊ እርምጃ ወሰዱ። ይህን በማድረግም ግብፅ ከሦስት ዓመታት በፊት የተካሄደው የአረብ ሀገሮች አብዮት እንዲያከትመው ታምኖበት ወደ ነበረው በወታደራዊ ኃይል የተደገፈ መንግስት እንድትመለስ አመቻቸው። ፊልድ ማርሻል ሲሲ በሁለት ዓመታቱ የሥልጣን ጊዜያቸው ከፍተኛ ሥልጣንና ተወዳጅነት ለማግኘት ችለዋል። በሕዝቡ ዘንድ ያገኙ ተወዳጅነት ከኮሎኔል ጋማል አብደል ናስር ወዲህ ያልታየ ነው። ጋማል አብደል ናስር ከስድስት ዐሥርተ ዓመታት በፊት በብሪታንያ የሚደገፍ ንጉሣዊ አገዛዝን አክትመዋል ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሁፍ ዘግቧል። ይሁንና ፊልድ ማርሻል ሲሲ በኦፊሴል የሀገሪቱ መሪ ለመሆን በመንቀሳቀስ ፈታኝ ወደሆነው ተግዳሮት እየገቡ ነው። በመንግሥትና በግል ሚዲያ እንደ ብሔራዊ መድህን ተደርገው እየቀረቡ ያሉት ጀነራል ሲሲ እያመፀ በመሄድ ላይ ያለውን ህዝብንም ለማርገብ መቻል አለባቸው። ወደ ነበራቸው ቦታ ለመመለስ የሚመኙ ምርጦች፣ የቀድሞ ወታደራዊ ጀነራሎች አሉ በዛም ላይ በብዙ ሺ የሚቆጠሩ የሞርሲ ደጋፊዎች እንዳሉ ናቸው። ማንኛውም አይነት መረጋጋትን ለማሰናከል ቆርጠው የተነሱ አሸባሪ ቡድኖችም አልተለዩም በማለት ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጄኔራል አልሲሲ የሀገሪቱ ፕሬዝደንት ቢሆኑ ኃላፊነቱ ቀላል እንደማይሆን አስገንዝበዋል። ኒውዮርክ ታይምስ ጋዜጣ በአንጻሩ በቱኒዥያ ከአረብ ሀገሮች ህዝባዊ መነሳሳት በኋላ በህዝብ የተመረጠው እስላማዊ ኢናህዳ ፓርቲ ባለፈው ማክሰኞ ስልጣኑን ለእንባ ጠባቂ መንግስት እንዳስረከበ ገልጿል። የኢናህዳ መንግስት እያቆጠቆጠ በመሄድ ላይ ያለውን አሸባሪነት ለመግታት አልቻለም፣ እየዳሸቀ በመሄድ ላይ ያለውን ኢኮኖሚንም ሊያቃና አልቻለም በሚል ቢነቀፍም በቱኒዥያ ፖለቲካ ውስጥ ቦታ እንደሚኖረው ማረጋገጫ ተሰጥቶታል ይላል ጋዜጣው። በቱኒዥያ የመንግስት ለውጥ የተደረገው ግራ ዘመም የሆኑት ፖለቲከኛ መሐመድ ብራሂሚ ባለፈው ሐምሌ ወር ከተገደሉ በኋላ ለአምስት ወራት ያህል የፖለቲካ አጣብቅኝ ውስጥ የገባውን ሁኔታ ለመፍታት በተካሄደው ድርድር መሠረት ነው። የፖለቲካ ፓርቲዎች ባለፈው እሁድ ተሰብስበው ያረቀቁት ሕገ መንግሥት ባለፈው ሰኞ የሀገሪቱ ሕግ ሆኗል። ኢናህዳ ከሦስት ዓመታት በፊት ስልጣን ላይ የወጣው በፕሬዚደንት ዚን ኤል አቤድን ቤን አሊ አገዛዝ ወቅት በሕገ ወጥነት ተፈርጆ ተከታዮቹ ከፖለቲካ ታግደው ሲሰቃይ ከቆየ በኋላ ነው። ከመሪዎቹ ብዙዎቹ ታስረው ወይም ተሰደው ነበር። ይሁንና ከሦስት ዓመታት በፊት በተካሄደው ምርጫ እስላማዊው ኢናሕዳ ፓርቲ ከፍተኛ ድምፅ አግኝቶ ከሁለት አነስተኛ ከሃይማኖታዊ እምነት ጋር ያልተሳሰሩ ፓርቲዎች ጋር የጥምረት መንግሥት መሠረተ። አዲስ ሕገ መንግሥት እንዲያረቅና የምርጫ ተቋማትን እንዲመሰርት ነበር የሚጠበቀው። የተጠበቀበትን ተግባር በሚመለከት ከፍተኛ የፖለቲካ ትግል ከተካሄደ በኋላና በአንድ ዓመት ዘግይቶ ቢሆንም ኢናሕዳ ኃላፊነቱን ተወጥቷል ይላሉ የፓርቲው ደጋፊዎች። መንግስታዊውን ስልጣን ካለምንም ደመፋሰስ መፋሰስ ለማስረከብ በመቻላቸው ኩራት እንደተሰማቸው ተሰማቸው በርካታ የጥምረቱ አባላት ጠቁመዋል። ኢናሕዳ በሀገሪቱ ሕዝባዊ ሸንጎ የበላይነቱን እንደያዘ ሲሆን በምክር ቤቱና በመንግስቱ ላይ ተጽዕኖ ማሳደሩ ይቀጥላል ሲል በኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ አስነብቧል። ሎስ አንጅለስ ታይምስ ጋዜጣ ደግሞ ውድና ብርቅዬ የሆነ ሰማያዊ አልማዝ በደቡብ አፍሪቃ እንደተገኘ ጠቁሟል። ፕሪቶሪያ አጠገብ ባለው ኩሊናን ማዕድን የተገኘው አልማዝ 296 ካረቶች ይሆናል። ተለቅ ያለ ሰማያዊ አልማዝ አንድ ካረት ከአንድ ሚሊዮን ዶላር በላይ ይሸጣል። ሰማያዊ ቀለም ያለው አልማዝ እጅግ ከሚፈልጉት አልማዞች አይነት አንዱ ነው ሲሉ ሰይድ ሾር የተባሉ ከፍተኛ ኢንዱስትሪ ተንታኝ መግለጻቸውን ሎስ አንጅለስ ታይምስ ጋዜጣ ጠቅሷል። ከአስር ሺህ አልማዞች መሃል አንድ ቀለም ያለው አልማዝ ሊገኝ ይችላል። ይህም በየዓመቱ ከሚመረቱት በሚሊዮኖች የሚቆጠሩ አልማዞች መሃል ቀለም ያላቸው ሶስት ወይም አራት ይሆናሉ ማለት ነው። ስለሆነም ሰማያዊው አልማዝ በቀላሉ የማይገኝ ብርቅዬ ክቡር ድንጋይ ነው ሲሉ ሾር ማስረዳታቸውን ጋዜጣው አውስቷል። ከሁሉም የማይገኘው ግን ቀይ አልማዝ እንደሆነና እስካሁን ባሉ ጊዜ ያሉት ቀይ አልማዞች ሀያ ብቻ እንደሆኑ ሰይድ ሾር እንደተናገሩ ሎስ አንጀለስ ታይምስ ጋዜጣ ዘግቧል። አድማጮች የዛሬው አፍሪቃ በአሜሪካ ጋዜጦች ዝግጅታችን ዜላ ያበቃ ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።